በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በቶ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 5 2016 ዓ.ም ዝግጅታችን ጀመረ። በድንገተኛ ጣይ የተኩስ ልውውጥ የብሔር ግጭት እንዳያገረሽ ነዋሪዎች ሰግተዋል። ገጣሚ በላይ በቀለ ያለበት ሳይታወቅና ያለ ፍርድ ለወራት እንደታሰረ ጠበቀው ተናገሩ በምሽቱ የምታደምጧቸው ዘገባዎቻችን ናቸው እንደምናውቀው ሀገራችን በጣም ትልቅ ችግር ውስጥ ነው ያለችው በተለይ ደግሞ ይህ የማንነት ፖለቲካ ነው እዚህ ችግር ውስጥ የከተተ ኢትዮጵያ ፖለቲካ እኮ ችግሩ ፍትህ የለውም ምዕራብ ትግራይን ኬዝ ሲነሳ ከመካድ ሳይሆን ከማመን ነው መጀመሪያ መጀመሪያ ያለብን እዛ የደረሰውን ችግር ሌላው የኢትዮጵያ አካባቢም እንዳይደርስ ለማከላከል ስለሚያስችለን ማለት ነው። ለዛሬ ሰፋ ያለውን ክፍል ከሚይዘው የኢትዮጵያ የሰላም መንገዶች ክፍል ሁለት የተቀነጨበውን ያደመጣችሁት ከመጽሔት ዝግጅታችን በኋላ ይቀርባል። ሰላም ጤና ይስጥልኝ፣ አድማጮቻችንና ተመልካቾቻችን፣ እንደምናመሻችሁ። ምሽቱን ሳስተናግዳችሁ የማመሻው አስማማየ ነው ነኝ ያለም ዜናዎቹ አሉላ ከበደ አብሮኛል። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ ጋብዛለሁ። አሁን ለሰዓቱ ዋና ዋና ዜናዎች አሉላ ላይ ይጠብቃቸዋል። ሰላም ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን የዩናይትድ ስቴትስ የተራድኦና የልማት ፕሮግራም የኢትዮጵያ ተልዕኮ ዲሬክተር በጋምቤላ ያለውን የስደተኞች እርዳታ የምግብ ዕደላ አጀማመር ለማየት ወደ ስፍራው መጓዛቸው፣ የእስራኤል የጋዛ ወታደራዊ ዘመቻ ዛሬም ተባብሶ መቀጠሉና ሃንጋሪ በዩክሬን የታቀደውን የአውሮፓ ህብረት የገንዘብ እርዳታ ማገዷን የተመለከቱ ርዕሶች ይገኙበታል። ወደ ዝርዝሩ እንዘልቃለን። የዩኤስአይዲ የኢትዮጵያ ተልዕኮ ዲሬክተር ወደ ጋምቤላ ቀኑ የዩናይትድ ስቴትሱ ዓለም አቀፍ የልማትና ተራዶ ድርጅት የኢትዮጵያ ተልኮ ዲሬክተር ስካት ሆክላንደር ወደ ጋምቤላ የተጓዙት በክልሉ ያለውን የስደተኞች የእርዳታ ምግብ እደላ አጀማመርና ድርጅታቸው ቦባ ወረርሽኝን ለመዋጋት በአካባቢው የሚያካሄዳቸውን ፕሮጀክቶች ይዞታ ለማየት መሆኑን ድርጅታቸው ያወጣ መግለጫ አመልክቷል። የንጉልና ፑጊንዶ የስደተኛ መጠለያ ጣቢያዎችን የጎበኙት የዩኤስአይዲው ዲሬክተር ድርጅታቸው አጋር በሆነው ወርልድ ቪዥን የተዘጋጀውን የሕይወት አድን አስቸኳይ የምግብ እደላ ተዘዋውረው መመልከታቸውን ዘገባው ጠቁሟል። ዳይሬክተሩ በተጨማሪም የጣት አሻራዎችን አጠቃቀምን የምግብ ከረጢቶች ላይ የሚቀመጡ የዲጂታል መለያዎችን ጨምሮ የምግብ እርዳታውን ለተረጂዎች በትክክል መድረሱን ለማረጋገጥ የሚረዱ በስደተኞች የምግብ እርዳታ ስርጭት ዙሪያ በቅርቡ የተተገበሩ ማሻሻያዎችን ተመልክተዋል። የእስራኤል የጋዛ ወታደራዊ ዘመቻ ዛሬም ተባብሶ ቀጥሏል። የእስራኤል መከላከያ ሰራዊት የሁለት ወታደሮቹንና አንድ በመስከረም 26ቱ የሐማስ ጥቃት ወቅት ታግቶ የተወሰደ ሲቪል አስከሬን ማግኘቱን አስታውቋል። ዩናይትድ ስቴትስ በእስራኤል አጠቃላይ የጦር እቅድ ላይ ጫና እያደረገች ባለችበት ጋዛ ውስጥ በሁለቱ ወገኖች እስራኤልና ሐማስ መካከል እየተካሄደ ያለው ውጊያ ዛሬም ቀጥሎ ውሏል። በሌላ ዜና አንድ የሄግ ፍርድ ቤት ኔዘርላንድስ የጦር ጀቶች መለዋወጫዎችን ለእስራኤል ለመስጠት የያዘችው እቅድ ይሁንታ ሰጥቶታል። የሰብአዊ መብት ተሟጋች ቡድኖች የኤፍ 35 የጦር አውሮፕላኖች መለዋወጫዎች እስራኤል ከሐማስ ጋር እያካሄደች ባለችው ጦርነት ዓለም አቀፍ ድንጋጌዎችን በጣሰ መንገድ ጥቅም ላይ እየዋሉ ነው በሚል እቅድ እቅዱ እንዲሰረዝ ያቀረቡትን ክስ ተከትሎ ነበር ጉዳዩ ወደ ችሎት ያመራው። ይህ በእንዲህ እንዳለ ዋሽንግተን በበኩሏ እስራኤል ሐማስን ለማጥፋት የያዘችውን ጥረት አካባቢውን ለረጅም ጊዜ እንድትይዝ ወደሚያደርግ አቅጣጫ ማምራት የለበትም ትላለች። ዩናይት ስቴትስና አውሮፓ ህብረት ሐማስን በአሸባሪ ቡድንነት ይወነጅሉታል። በሌላ ተያያዥ ዜና የዩናይት ስቴትሱ ብሔራዊ የደህንነት ጉዳዮች አማካሪ ጄክ ሱሊቫን ዛሬ አርብ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከመከላከያ ሚኒስትሩ ዮአፍ ጋላንት ጋር ከተገናኙ በኋላ በሰጡት አስተያየት እስራኤል ጋዛን መልሳ ለረዥም ጊዜ የምትይዝበት ሁኔታ አገራቸው ትክክልም ጠቃሚም አይደለም ብላ እንደምታምን ተናግረዋል። እስራኤል ከምታካሄደው ወታደራዊ ጥቃት እንድትታቀብ የሚጠይቀው ዓለም አቀፍ ጥሪ እያየለ በመጣበት፣ እስራኤል በጋዛ የጀመረችውን ወታደራዊ ዘመቻ አጠናቅራ መቀጠሏ ግን ተመልክቷል። በተያያዘ በጋዛ ሸጃያ ወረዳ የነበረ የሐማስ ወታደራዊ ማዝዣና የቁጥጥር ማዕከል ማውደሙን የእስራኤል ጦር ዛሬ አስታውቋል። በካን ዩኒስም በሐማስ መሠረተ ልማቱ ላይ የተነጣጠረ ያለውን ጥቃት መፈጸሙን የገለጠው ይህ በእንዲህ እንዳለ ካለፈው ህዳር 23 2016 አንስቶ በአስር ሺዎች የሚቆጠሩ ቤት አልባ የጋዛ ነዋሪዎች እጅግ በተጨናነቀና ንጽሕና በጎደለው ሁኔታ ራፋህ ውስጥ እንደሚገኙ በዛሬው ዕለት ያመለከተው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ጽህፈት ቤት ኦቻ ይህም ለበሽታዎች መዛመት አመቺ ሁኔታ ሊፈጥር ይችላል የሚል ስጋት እንዳሳደረበት ገልጠዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰዓቱን የዓለም ዜና ነው። ሃንጋሪ ለዩክሬን ለታቀደው የአውሮፓ ህብረት የገንዘብ እርዳታ እገዳ አደረገች። እርዳታው ለዩክሬን እንዳይሰጥ ዛሬ አርብ፣ ድምፅን በድምፅ የመሻር ስልጣናቸውን ተጠቅመው ያገዱት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ናቸው። የአውሮፓ ምክር ቤት ቻርልስ ፕሬዚዳንት ቻርልስ ሚሼል ግን ከ27ቱ የህብረቱ አባል አገራት ውስጥ 26ቱ የ54 ቢሊዮን ዶላር ድጋፉ ዩክሬን በሩሲያ የተቃጣባትን ወረራ ለመቋቋም በእጅጉ እንደሚያስፈልጋት እንዲሰጣት መፍቀዳቸውን አስታውቀዋል። ስዊድን በበኩሏ እርዳታውን አስመልክቶ በተለመደው አሰራሯ አገሪቱን ብሔራዊ ሸንጎ ማማከር እንዳለባት የአህጉራዊ ምክር ቤት ፕሬዝዳንት ጠቁመዋል። በሌላ በኩል አህጉራዊ ህብረት በጦርነት የተጠመደችውን ዩክሬንን በአባልነት የመቀበል ጉዳይ ላይ ንግግር እንዲጀመር ትላንት ሐሙስ ከስምምነት ላይ ደርሷል። የዴንማርኩ የሽብር ጥቃት ምርመራ ጀርመን ላይ ከተፈጸመ ሌላ አስር ጋራ ተገጣጠመ። በዴንማርክ በሽብር ጥቃት የተጠረጠሩ ሁለት ሰዎች በቁጥጥር ስር እንደዋለና ተጨማሪ አራት ግለሰቦችን እየፈለገ እንደሆነ የአገሪቱ አቃቤ ሕግ አስታውቀዋል። የዴንማርኩ ክስ የኔዘርላንድስ ላይ ከተፈጸመው የአንድ ተጠርጣሪ እስራትና በጀርመን ውስጥ ከታሰሩ በርካታ የሀማስ ተጠርጣሪ አባላት እስር ጋር ተገጣጥሟል። ይሁንና የዴንማርኩ እስር ከሐማስ ጋር ቁርኝነት ይኖረው እንደሆን ኮፐንሃገን እስካሁን ያለችው የለም። ጀርመን በበኩሏ ሶስቱ ታሳሪዎች በአውሮፓ በሚገኙ የአይሁዳን ተቃዋሚያት ላይ ጥቃት ለማድረስ ሲዘጋጁ ተጠርጥረው የተያዙ ናቸው ብላለች። በተያያዘ በኔዘርላንድስ አንድ ሰው በቁጥጥር ስር እንደዋለ የዴንማርክ ባለስልጣናት ቢናገሩም በጀርመን በተያያዙ የሽብር ጥቃት ተጠርጣሪ ሀማስ አባላት ላይ ከሚደረገው ምርመራ ጋር ግንኙነት ይኑረው አይኑረው እስካሁን የተገለጸ ነገር የለም። በኢራን በአንድ የፖሊስ ጣቢያ ላይ በተፈጸመ ጥቃት ታጣቂዎች 11 ሰዎችን ገድለው ስምንት ሰዎችን ማቁሰላቸውን መንግስታዊው የዜና አገልግሎት ዘገበ። የኢራን መንግስት ቴሌቪዥን እንደዘገበው የተገንጣይ ቡድን አባላት ናቸው ተብሎ የሚጠረጠሩ ታጣቂዎች ቡድን ደቡብ ምስራቅ ኢራን ውስጥ በአንድ የፖሊስ ጣቢያ ላይ ሌሊቱም ባደረሱት ጥቃት ነው 11 ሰዎችን ገድለው በርካቶችን ያቆሰሉት። የሲስታንና የባልቼስታን ግዛት ምክትል አስተዳዳሪ ሲናገሩ ከቴህራን በስተደቡብ ምዕራብ 875 ማይሎች ርቀት ላይ በምትገኘው ራስክ በተፈጸመው በዚህ ጥቃት ከፍተኛ የፖሊስ መኮንኖችና ወታደሮችም ተገለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። አሁላ ከበደ ለዓለም ዜናዎች በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ 5 2016 ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብር ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያው አብረናሉ። ፕሮግራሙን ከስቱዲዮ በማቀናበር ብርሃን አይሉ አብራናለች። የማስተናግዳችሁ አስማማው አየነው ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ አብየረ ስንለፍ በአማራ ክልል ሰሜን ሸዋ ዞን ሰሞኑ ተቀስቅሶ በነበረ የጸጥታ ችግር የሰላማዊ ሰዎች ሕይወት እንዳለፈና ብዙዎች ተፈናቅለው እንደነበረ የከተማዋ ነዋሪዎች ገለጹ። የአጣየ ከተማ አስተዳደር ደግሞ ንጹሐን ሰዎች እንደተገደሉና እንደተፈናቀሉ ገልጾ ቁጥሩ ግን ምርመራ ከተደረገ በኋላ ይፋ እንደሚሆን ጠቁሟል። በስፍና አራጊ ያጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በአማራ ክልል ሰሜን ሸዋ ዞን በአጣዬና አካባቢዋ ባለፈው ህዳር 30 ቀንና ታህሳስ 1 ቀን 2016 ዓ ም በመከላከያ ኃይልና በፋኖ ታጣቂዎች መካከል የተኩስ ልውውጥ ተቀስቅሶ እንደነበር ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ በመንግስት ስራ ላይ እንደሚተዳደሩ ያስታወቁ የከተማዋ ነዋሪ ተናግረዋል። 11 ሰዓት ተኩል የነበረ ውጊያ ወደ ከተማ ተጠግቶ እየመሸ ሲሄድ አስራ ሁለት ሰዓት አካባቢ ሙሉ በሙሉ ከተማ ውስጥ ገብቶ ተኩስ ነበረ እና ከዛ በኋላ ታጣቂ በሆነው ተመልሶ ከከተማ የወጣ ሲሆን ከብሔረሰብ ዞን ራሳችንን ለመከላከል በሚል እንደገና ሌላ ተኩስ ወደ ከተማ መጠጠስ ጀምረዋል። ተጠግተው ነበረ። ከዚ እንደገና መከላከያ ሰራዊት ሁለቱ በኩል ሌላ የብሔረሰብ እንዳይቀሰቀስ ለማረጋጋት ስራ እየሰራ ነበረ። በጣም ከፍተኛ የሆነ ተኩስ ነበረ። ሰው ሙሉ በሙሉ አዳሩ ሲጓዝ ነው ያደረገው። ሕጻናት ሴቶች፣ አረገ ኢትዮጵያውያን አቅመ ደካሞች በሙሉ መንገላቱ ያደሩ በደግሞ ይህ ተደጋጋሚ ነገር ስለሆነ በጣም ያልተገባ መንገላታት ውስጥ እየገባ ነው። በተመሳሳይ ምክንያት ስማቸውን መግለጽ ያልፈለጉ ሌላ የከተማዋ ነዋሪ ደግሞ አካባቢው ከኦሮሞ ብሔረሰብ ዞን ጋራ አጎራባች በመሆኑ የሁለቱ ኃይሎች የተኩስ ልውውጥ ለሌላ የብሔር ግጭት ምክንያት ሊሆን ይችላል በሚል ስጋት በሽሽት ላይ የነበሩ የከተማዋ ነዋሪዎች በጥይት ተመትተው ሕይወታቸው እንዳለፈ አመልክተዋል። አንድ አብዱረህማን የሚሉት ባለ ባጃጅ ነበር። በስ ሲሄዱ ጠዋት ላይ ሶስቱ መጥቷቸው ልጁም ሳይ ይዞ ሸሽተ በቃ ሶስቶች ሞቱ። የሟቾቹን ቁጥር ከአጣዬ የመጀመሪያ ደረጃ ሆስፒታል ለማረጋገጥ ወደ ተሰጠን የሆስፒታሉ ሜዲካል ዲሬክተር ስልክ ብንደውልም ሊመለስልን አልቻለም። የአጣዬ ከተማ ዋና ከንቲባ አሳለፍ ደርቤ በሰሞኑ የከተማዋ የጸጥታ ችግር የሞትና የመፈናቀል አደጋዎች እንደነበሩ ጠቁመዋል። በከተማችን ላይ የጸጥታ ችግር ተፈጥሯል ሰሞኑን። ስለዚህም የከተማችን ማህበረሰብ በመፈናቀል ተዳርጓል። በመፈናቀል ላይ ያሉ የህይወታቸውን ያጡ ንጹሐን ዜጎች አሉ። በእነዚህ ትልቅ ሀዘን የተሰማል። ነገር ግን የባሰ ጉዳት እንዳያመጣ ከብሔረሰቡ ዞኑ ጋር እና ከፌደራል የጸጥታ መዋቅር ጋር በጋራ በሰራ ነው የከተማችን ማህበረሰብ ጋር እና ከብሔረሰቡ ዞኑ ጋር ማህበረሰብ ሰላም ከሚፈልጉ ሰዎች ጋር በሰራ ነው ስራ አሁን ላይ ከተማችን ላይ አንጻራዊ ሰላም አለ። ተናቀሎ በተወሰነ መልኩ እየገባ ነው። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ በአጣየው የተኩስ ልውውጥ በአጎራባች የኦሮሞ ብሔረሰብ ቀበሌዎች ላይ ስጋት ፈጥሮ እንደነበረና ከሰሜን ሸዋና ከኦሮሞ ብሔረሰብ ዞን የተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶችና አመራሮች ጋር በተደረገ ምክክር ችግሩ ሳይባባስ መቆጣጠር እንደተቻለ አስታውቀዋል። በዛ አይነት ሁኔታ በሚፈጠርበት ወቅት ነው አካባቢው የሚኖርበት ነው። ዙሪያውን በርከት ያሉ በኦሮሞ አስተዳደር ስር ያሉ ቀበሌዎች በጣም ስድስት ቀበሌዎች የሚባሉ አሉ። እነሱ ውስጥ ከፍተኛ ስጋት ሊከሰት ይሆናል የሚል የተለያዩ አሉባልታዎችም ስለነበሩ ረት ፈጥሮ ነበረ። የከፋ ጉዳት በኛ በኩል የደረሰ የለም። የመከላከያም በአካባቢው ስላለ ከሀገር ከባ ሃይማኖት አባቶች፣ አባገዳዎች፣ በወረዳና ቀበሌ አመራሮች ከቅርብ ስሚሸ አመራሮችን የዞን እና ከተሞች ወረዳ ጋር የተነጋገር ነው ጉዳዩ ይህ ሳይወጣ እኛም በአካባቢው ከዘይተን ማህበረሰቡ ዛሬና ትላንት የአጣዬ ከተማና አካባቢዋ አንጻራዊ ሰላምን ቢያስተናግዱም የተኩስ ልውውጡ በድንገት ስለሚቀሰቀስ ነዋሪው ሙሉ በሙሉ ከስጋት ነጻ እንዳልወጣ አስተያየት ሰጪዎቹ አስታውቀዋል። የክልሉ መንግስት በየትኛውም ኢመደበኛ አደረጃጀትና የትጥቅ ትግል ውስጥ በመንቀሳቀስ ላይ ለሚገኙ በማለት ባወጣው መግለጫ በመጪዎቹ ሰባት ቀናት ውስጥ ባሉበት አካባቢ ተለይተው በተዘጋጁ የመሰብሰቢያ ስፍራዎች በመሄድ ወደ ሰላማዊ ህይወት እንዲመለሱ ያስቀመጠው ጊዜ ገደብ ዛሬ ሶስተኛ ቀን ሆኖታል። ይሁን እንጂ በክልሉ ላለፉት አራት ወራት የዘለቀው የጸጥታ ችግር ለበርካቶች ሞት፣ የአካል ጉዳትና መፈናቀል ምክንያት መሆኑን እንደቀጠለ ነው። በመስፍን አራጌ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ አድማጮቻችን ተከታተሉት የነበረው የዕለቱን አብይ ድረስ ነበር። አሁን የትንታኔው መጽሔታችን ይቀጥላል። ገጣሚ በላይ በቀለ ወያ ለአራት ወራት ያህል ለፍርድ ሳይቀርብ በስር እንደቆየ ጠበቁ አስታወቁም። የታሰረበት ቦታም ለረጅም ጊዜ ሳይታወቅ እንደቆየ የተናገሩት ጠበቃው አቶ ብሩክ ደረጀ በአሁኑ ወቅት በባህር ዳር ከተማ እንደሚገኝም ጠቁመዋል። ይህ በእንዲህ እንዳለ ከታላቁ ሩጫ ጋር በተገናኘ ተይዘው በአንድ እስር ቤት ውስጥ ያሉ ወጣቶች ቁጥር 24 መድረሱና እስካሁን ፍርድ ቤት እንዳልቀረቡ ጠበቃና የህግ አማካሪ ሰለሞን ገዛኝ ለአሜሪካ ድምፅ ተናግረዋል።

በልዩ ልዩ የብዙሃን መድረኮችና የማህበራዊ ትስስር ገጾች ፖለቲካዊና ማህበራዊ ይዘት ያላቸውን ግጥሞች በማቅረብ የሚታወቀው ገጣሚ በላይ በቀለ ወያ በቁጥጥር ስር ከዋለበት ካለፈው ዓመት ነሐሴ 10 ቀን 2015 ዓ.ም ጀምሮ ለረዥም ጊዜ ያለበት ሳይታወቅ ተሰውሮ እንደቆየ ለአሜሪካ ድምጽ የገለጹት ጠበቃና የሕግ አማካሪ ብሩክ ደረጀ በአሁኑ ወቅት ባህር ዳር ከተማ ታስሮ እንደሚገኝ ተናግረዋል። ገጣሚው እስካሁን ፍርድ ቤት እንዳልቀረበም አመልክተዋል። በወቅቱ አዲስ አበባ ያሉ የጸጥታ መዋቅሮችን ቼክ ለማድረግ ሞክረን ነበረ። ቼክ ተደርጎ ልናገኘው አልቻልንም። በህይወት መኖሩን ባህር ዳር እንዳለ ያወቅነው አሁን ቅርብ ጊዜ ነው። ምናልባት አንድ ወር እንደዚህ ቢሆነው ነው በወሬ በወሬን የሰማነው። አብረውት ከታሰሩ ሰዎች ከቤተሰብ፣ እንደዚህ ወባ ታሞ ነበር፣ ክሪቲካል ያሞት ነበር። የኩላሊት ጠጠር እንደዚህ አይነት ችግሮችም እንዳሉት ከቤተሰቦቹ ሰምቻለሁ። እስቲል ቤተሰብም ጠበቃም አያገኘውም ተብሎ እኔም አላገኘሁትም። ቤተሰቦቹም ሊያገኙት አልቻሉም። እስካሁን ፍርድ ቤት አልቀረበም። ከገጣሚ በላይ ቤተሰቦች ጋር ሆነው አያያዙን የሚቃወምና የተፋጠነ ፍትህን የሚጠይቅ የአቤቱታ ደብዳቤ በዛሬው ዕለት ለፍትህ ሚኒስቴር እንዳስገቡም ጠበቃ ብሩክ አመልክተዋል። ወንጀል ካለበት ፎርማሊ ምርመራ ተደርጎ ክስ እንዲመሰረትና ፍርድ ቤት የዳኝነት አካል ጋር እንዲቀርብ፣ እስከዛ ድረስ ቤተሰቦቹን በነጻነት እንዲያገኝ እና ጠበቃውንም እንዲያገኝ ወደ አዲስ አበባ ትራንስፈር እንዲደረግ እና በዚህ መልኩ የፍትህ ሂደቱ እንዲታይ። ምክንያቱም አራት ወር ሆኖታል ከታሰረ ኦልሞስት አራት ወር። ይሄ ልጅ እንግዲህ አራት ወር ሙሉ ጥፋት ካጠፋ ክስት ተመስርቶ እስካሁን ድረስ ፍርድ ቤት ፍትህ ማግኘት ነበረበት፣ ወይ ደግሞ በነጻ መለቀቅ ነበረበት። ሁለቱም እየሆነ አይደለም። ለፍትህ ሚኒስቴር የገባውና የአሜሪካ ድምፅ የተመለከተው የአቤቱታ ደብዳቤ በላይ የተፋጠነ ፍትህ እንዲያገኝ፣ አልያም በነጻ እንዲለቀቅ ያመለክታል። ቤተሰቦቹንና ጠበቃውንም ለማግኘት እንዲችልና ሕክምናም እንዲደረግለት ይጠይቃል። በጉዳዩ ላይ ከፍትህ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ይህ በእንዲህ እንዳለ 23ኛው ዙር ታላቁ ሩጫ በኢትዮጵያ በተካሄደበት ውድድር ላይ ከተሰማው ተቃውሞ ጋር በተገናኘ ከሁነቱ ማግስት ህዳር አስር ቀን ጀምሮ በቁጥጥር ስር ውለው በአዲስ አበባ ሶስተኛ ፖሊስ ጣቢያ የሚገኙ ታሳሪዎች ቁጥር 24 እንደደረሰና እስካሁን ፍርድ ቤት እንዳልቀረቡ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ አስታውቀዋል። እንግዲህ ወር ሊሆናቸው ነው። ከተያዙ እስካሁን ፍርድ ቤትም አልቀርቡም። በዛሬ ሁለትም ሁለቱን አላዛር እና ቶማስን አግኝቻቸዋለሁ። ምንም ነገር አልተባለም እስካሁን ቆዩ ብለውናል። እስቲ እንግዲህ የሚቀጥለው ሳምንት ተስፋ አለን ይለቁናል፣ ብለን ብለው አሉኝ። ያው አሁን ያወጣውት ከዛ ከታሳሪ የቤተሰብ አባላት መካከል በማህበራዊ የቪዲዮ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቀው የአላዛር ታላቅ ወንድም ጆርጅ ወልደ ማርያም አስተያየቱን ሰጥቶናል። ማከላይ ነው ያሉት አሁንም ወይም ሶስተኛ ፖሊስ ጣቢያ የሚባለ። እስካሁን ድረስ ምንም አዲስ ነገር የለም። ያው ፍርድ ቤትም አልቀረውም ማንን ማናገርም እንዳለብን አላወቅንም። እስካሁን ኃላፊዎቹን ማግኘት አልቻለም። በተደጋጋሚ ስንሄድ ስብሰባ ላይ ናቸው ነው የሚባለው። ወይ ጥፋተኛ ናቸው ተብሎ የሆነ ነገር አላየን፣ ወይ ነፃ ናቸው ተብሎ አልተለቀቁና፣ አሁን በመሀል በጣም ተጨንቀናል። በጣም በቃ በታሳሪዎቹ ጉዳይ ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽን አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ሆኖም ኢሰመኮ ቀደም ሲል ባወጣው መግለጫ ከአስቸኳይ አዋጅ ጋር በተገናኘ በቁጥጥር ስር የሚውሉ ሰዎች ምንም እንኳን እንደ ወትሮው በ48 ሰዓት ውስጥ ፍርድ ቤት ባይቀርቡም የተፋጠነ ፍትህ የማግኘት መብታቸው እንዲጠበቅ አሳስቦ ነበር። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አድማጮቻችን፣ ከዋሽንግተን ዲሲ ወደ እናንተ እየደርስ ያለው የአርብ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የምሽቱ የመጀመሪያ አጋማሽ አጠናቅናል። የሁለተኛው አጋማሽ ኢትዮጵያ የሰላም መንገዶች ክፍል ሁለት የተሳታፊዎችና ጥያቄና የተወያዮች ምላሽ ዝግጅታችን ወደ እናንተ የሚደርስ በሳ ላይ እንገኛለን። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ የአንድ ሰዓት ተኩል ልዩ የቴሌቪዥን ውይይት አዘጋጅቷል። ውይይቱ በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ ም በደቡብ አፍሪካ ፕሪቶሪያ ላይ የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጽምን በምን ደረጃ ላይ ይገኛል፣ ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻር ምን ውጤት አመጣ? የሚሉትና ሌሎችም ጥያቄዎች ያነሳል። በዋሽንግተን ዲሲ በሚገኘው ስቱዲዮ በተካሄደው በዚህ ውይይት የተለያዩ ሀሳቦች ያሏቸው ትውልደ ኢትዮጵያውያን ተገኝተው ሀሳባቸውን አንሸራሽረዋል። በትላንትናው ምሽት የዚህ ውይይት የመጀመሪያ ምዕራፍ ተመልክታችሁ ነበር። ዛሬ የተሳታፊዎች ጥያቄና የተወያዮች ምላሽ የያዘው ክፍል ይቀርባል። ውይይቱን የመራችሁ ስመኝሽ የቆየናት የአሜሪካ ድምፅ ለሁለተኛ ጊዜ ያሰናዳው ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ስምምነት ወዲህ የተሰኘው ውይይታችን ነው ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሀት መካከል የተፈረመው የሰላም ስምምነት ከዘላቂ ሰላም ከተጠያቂነት ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ምን ውጤት አመጣ የሚሉትን ጥያቄዎች የሚዳስስ ልዩ ውይይት ነው ዋሽንግተን ዲሲ የሚገኘው ስቱዲዮአችን ውስጥ አቶ ጌታቸው ተማረ፣ መዓዛ መሐመድ፣ ዶክተር ሄኖ ጋቢሳ ተገኝተዋል። በስካይፕ መስመራችን ላይ ደግሞ አቶ ሰኢድ ቦሩ፣ አቶ ኢሳያስ ኃይለማርያም፣ አቶ ልደቱ አያሌው እና ረዳት ፕሮፌሰር ጉባኤ ጉንደርታ ይገኛሉ። በተጨማሪም በዋሽንግተን ዲሲ እና አካባቢዋ የሚገኙ ትውልደ ኢትዮጵያውያንም እንዲሁ በስቱዲያችን ታድማችኋል። ሁላችሁም በድጋሚ እንኳን ደህና መጣችሁ። አሁን በቀጥታ ተሳታፊዎች ለተወያዮቹ የሚያቀርቡትን ጥያቄ ይቀበላለሁ። ሁላችሁም በቅድም እንዳስታወቅኩት ማን ስማችሁን፣ የመጣችሁበትን አካባቢ እና በተለይ የምጠይቁት ጥያቄ ካለ ደግሞ ተጠያቂ ያንን በመጠቆም እንጀምራለን። ሴቶች ካሉ ለሴቶች ቅድሚያ ያሰጣለሁ። እድሉ ወይም በደኋላ ላይ መመለስም ከፈለጋችሁ። እሺ፣ ለሴት ተሳታፊ ቅድሚያ። እሺ፣ አመሰግናለሁ። ሜሮን፣ የመጣሁት ከሜሪላንድ ነው። እኔ ለሁላችሁ ነው መጠየቅ የምፈልገው። እንደምናውቀው ሀገራችን በጣም ትልቅ ችግር ውስጥ ነው ያለችው። በተለይ ደግሞ የማንነት ፖለቲካ ነው እዚህ ችግር ውስጥ የከተተን። ስለዚህ ሁሉም ተወያዮች በተለያየ አጋጣሚ መንግስትን አሁን በወቅቱ ያለውን መንግስት ተጠያቂ ሲያደርጉም ሰምቻለሁ። እሺ መንግስትን ከዚህ ውይይት ብናወጣው በወከልነውም አካባቢ ሊሆን ይችላል፣ በማንነታችንም በምናስበው ብሄርም ሊሆን ይችላል። አንድ ጠረጴዛ ላይ ብንመጣና ብንነጋገር ምን ያህል ቅን ናችሁ? የእውነት እኔ ወገኔ ነው ብዬ በማላስበው ብሄር አዝናለሁ ይሄን ስናገር ግን ያ በማላስበው ብሄርና አካሉ ነኝ ብዬ በማላስበው ብሄር ላይ የሚደርሰው ህመም ይሰማናል ወይ ያንን አቅርቦ ለመነጋገር እና እውነተኛ መፍትሄ ለማምጣት ጣት ሳን ጠቋቋም እከሌ ነው ጥፋተኛ እከሌ ተሳትፎ ነበር እከሬ አልተሳተፈም ነበር ሳንል ቅን የሆነ ውይይት ለማድረግ ና መፍትሄውን ለማምጣት ምን ያህል ፈቃደኞች ናችሁ ያንን አንድ ሰው ኢኒሽቲቭ ቢወስድና ቢመጣ ትትሳተፋላችሁ ወይ? በቀንነት መልሱልኝ። አመሰግናለሁ። ቅድም ከስቱዲዮ ነበር የጀመርኩት አሁን ከስካይፕ እንግዶቻችን ልነሳ እና አቶ ሰኢድ ይህንን ጥያቄ እንዲመልሱ ድሎን ልስጦት። በጣም ጥሩ የኢትዮጵያ ፖለቲካ እኮ ችግሩ ፍትህ የለውም። ሀያ ሰባት ዓመት ሙሉ እኛ አጋር ሆነን ወደ ዳር ትጥለን የቆየንበት ሁኔታ ስላለ አሁን ሁሉንም ያዘረ የኢትዮጵያ ፖለቲካ አስፈልገናል። በተለይ ኢትዮጵያ ውስጥ ሁሉንም ያቀፈ የብሔር የሁሉንም ፍትህ አስፈላጊ ሆኖ እናገኘዋለን። በተጨማሪም የኢትዮጵያን ፖለቲካ መምራት የሚችለውና የሚያስታክል የሚችለው ሴቶች ናት። ሴቶች መተው ፊት ለፊት መተው ቢናገሩ እና ቢመሩን ደስ ይለናል። ሴት ሲመራ ነው በደንብ ስራ የሚሰፍ ነው። እስቲ ሴቶችን ጋብዝና ሁሉንም አቀፍ የሆነ መፍትሄ ለሁሉም እንዲመጣ እስቲ ሁሉንም አቀፍ የሆነ ፖለቲካ በኢትዮጵያ ውስጥ እንዲመሰረት ብዙ እንጠብቃለን። አመሰግናለሁ አቶ ሰይድ። አሁን አቶ ጌታቸው ተማረ እዚህ ስቱዲዮ ወዳላችሁ ልምጣና አቶ ጌታቸው የሚጨምሩት አለ? ለዚህ ጥያቄ አመሰግናለሁ። ኢትዮጵያ ውስጥ ያሉ ችግሮች ለመፍታት ከቅንነት መነሳት አለብን። በምን መልኩ ነው በተለይ በተለይ የህዝብ ለህዝብ ግንኙነት በምን መልኩ መፍጠር ይቻላል? አሁን ያሉት ችግሮች ከመንግስት ውጭ የሚፈቱ ናቸው ወይም ሊፈቱ ብንል የሚል ጥያቄ አይ ቲንክ የጥያቄው አነሳስ ቅን ነው እያ አስባለሁኝ። ግን በመሰረቱ አንድ መሰረታዊ የሆነ ነገር መረዳት ያለብን ይመስለኛል ኢትዮጵያ ውስጥ ያሉ ግጭቶች ሆሪዞንታልም ሆኑ ቨርቲካል የጎንዮሽም ሆነ ወይም ከላይ ወደ ታች የሚመጡ ግጭቶች መሰረታዊ የሆነ ስልጣን የማበጃ መንገዶች ናቸው። አሁን በአሁኑ ጊዜ የምናያቸው ማለት ነው። ያንን የሚፈሰውን ወይም ስልጣን ለማስጠበቅ የሚካሄደውን መንገድ በተወሰነ መልኩ መቁረጥ ወይም ማስተካከል እስካልተቻለ ድረስ የህዝብ ለህዝብ ግንኙነቱ በዚህ ባለፉት ሶስት አራት አምስት ዓመታት ከአሁን በፊት ከነበረው በጣም ተበላሽተዋል ማለት ይችላለሁኝ። በተለያዩ ኢንዲቪዥዋል የሆነ አሰስመንት ተነስቼ ማለት ነው። ግን መሰረታዊ የሆነ የህብረተሰቡን መብት የማስጠበቅ ሰላም የማረጋገጥ ሁነቶች ቢጀመሩ በቀላሉ ማህበረሰቡ ያንን ሶሻል ፋብሪኩን መንድ ማድረግ የሚችልባቸው መንገዶች አሉ ብያምናለሁ። ስለዚህ ሁለት ነጥቦችን ለማስቀመጥ አንደኛም የግል ትራክ ሪከርድ ከሆነ ማስቀመጥ የሚፈለገው ያው እሱን እዚህ ማንሳት ስለማልፈልግ ነው። ግን በቅንነት እያንዳንዱ የኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶችም ሊሆኑ ይችላሉ፣ ሲቪል ሶሳይቲዎችም ሊሆኑ ይችላሉ፣ ከይስሙላ ትንተና ከልብጥ አካሄድ ወጥተን ኮንፍሮንት ማድረግ ያለብንን የሀገሪቱን ችግሮች ኮንፍሮንት ማድረግ ከጀመርን ችግሩ ይፈታል የሚል እምነት ነው ያለኝ። አመሰግናለሁ። አቶ ጌታቸው፣ በነገራችን ላይ ወደ ውይይታችን ከመሄዳችን በፊት እዚህ የምታያቸው ሰዎች የተለያዩ ሀሳቦች ያሏቸውና ያሏቸው ግለሰቦችና ተሟጋቾች ናቸው እንጂ የፖለቲካ ተወካዮች ወይም የመንግስት ተወካዮች አይደሉም። ጥያቄዎቻችሁን ስጠይቁ ያንን ግንዛቤ ውስጥ እንድታስገቡ ለማለት ነው። አሁን ለተነሳው ጥያቄ ረዳት ፕሮፌሰር ጉባኤ መልስ መስጠት ይፈልጋሉና ወደ እርሳቸው ልሂድ። እህታችን ያነሳችው ጥያቄ መንግስትን ከዚህ እናውጣና እስቲ እያንዳንዳችሁ ቅንነት አላችሁ ወይ የሌላውን ህመም ትጋራላችሁ ይሰማችኋል ወይ ነው። እንደተረዳሁት ከሆነ እና መንግስትን ከዚህ ማውጣት እና ያለ መንግስት ያለውን ነገር ማሰብ አስቸጋሪ ነው። ምክንያቱም ህዝብ የሀገሪቱን ያለበትን ሀገር ስርዓት ነው የሚመስለው። ለምሳሌ እዚህ አሁን ያለንበት አሜሪካን የወሰድን እንደሆነ በብሄር እንደዚህ አይነት ጦርነት ማካሄድ አይቻልም። ምክንያቱም ስርዓቱ ያንን የሚፈቅድ እንደዚህ አይነት መደላድል የለም። በቋንቋ ተነስተን የእንትና ቋንቋ ተናጋሪ ከእንትና ጋር ብለን የምንቀረስበት ሁኔታ የለም። ነገር ግን የአንዱ የሌላውን ህመም መስማት እና መረዳት በተመለከተ ስርዓታዊ ሁኔታው ያንን ወገናችን ብለን እንዳናስብ የሌላ ቋንቋ የሌላ ብሔር ተናጋሪ የሆነውን ጠላትህ ነው ወይ ደግሞ የጨቆነህ ነው ወይ ደግሞ እንዲህ ሲያደረግህ የኖረ ነው ወይ መሬትህን የወሰደብህ ነው ተብሎ ዲሁመናይዝ የሚያደረግ ወይ ደግሞ ሰብዓዊ ማንነቱን ዝቅ የሚያደረግ ቋንቋ በመጠቀም ሲገደልም ሰው እየገደለ እንዳልሆነ ወይ ደግሞ ሲሞትም ያ ህመም እንደሌላው ኤትኒክ አዘር እንዳይሰማ የሚያደርግ ስለሆነ እጅግ አስቸጋሪ ሁኔታ ነው። በጣም አመሰግናለሁ። ሌሎችም ጥያቄዎች ማስተናገድ እንድንችል ጊዜው እንዳያልቅብን ከተሳታፊዎች አንድ ጥያቄ ላንሳ። እሺ፣ አመሰግናለሁ። ካሌብ አማረ ባላለው፣ ቨርጂኒያ ነው ነዋሪነቴ። ሁለት ጥያቄዎች አሉኝ። እስ እንግዲህ ጊዜ ከበቃ የመጀመሪያ ጥያቄ ለመዓዛን የሚሆነው መዓዛ ቅድም ስትናገር በጦርነቱ ሰለባ የሆነው የአማራ ህዝብ ነው፣ የአማራ ህዝብ ውክልና አልተሰጠውም የሚል ነገር ነበርና ይሄ ከብሔር ፖለቲካው ጋር የመጣብን ጣጣ እንደሆነ አውቃለሁ። ጦርነት ውስጥ የገቡት መንግስትና ህዋት ናቸው። ህዋት የትግራይን ህዝብ ይወክል ላይወክልም፣ ሌላ ጥያቄ ሊሆን ይችላል። ግን በመንግስትና በህዋት ስለሆነ የአማራ ህዝብ ብቻ ሳይሆን የጦርነቱ ሰለባ የሆነው መላ ኢትዮጵያ ህዝብ ነው። እኔ ለምሳሌ አሁን ጊዜ አግኝቼ በሆነ በጦርነቱ ወቅት ላይ ጦር ኃይሎች ሆስፒታል እጄ ነበረ። በጣም ቁስለኛ የነበሩ የወላይታ የጉራጌ በርካታ ተወላጆች አይጫሉ። መላው መላው ኢትዮጵያዊ ተጠቂ ነው የጦርነቱ የሚል እምነት አለኝ። ግን ጂኦግራፊካሊ የአማራ ክልል ስለነበረ ነው እንጂ የአማራ ልዩ የሆነ ውክልና ያስፈልገዋል የሚል እምነት የለኝም። አለበለዚያ ምንድነው የሚሆነው? ሁሉም ጉራጌውም፣ ከምባታውም ምኑም ተወካይ ሊያስፈልገው ነው ማለት ነው ነገር ግን አንቺ ወይ እርሶ ተወካይ ያስፈልገዋል ብለው የሚያስቡ ከሆነ ማን ይወከልለት ነው? አማራውን ይሄ ድርጅት ወይም እነ ገሌ የሚባሉ ግለሰቦች ይወክሉታል ብለው የሚያስቡት አለ ወይ? እንደኔ እንደኔ በምርጫ የተመረጠ ድርጅት አለ ብዬ ስለማናስብ መንግስት ነው የሚያስተዳድረው፣ መንግስት የተቀበሉ ይመስለኛል። ስለዚህ ወደ ምላሹ እንሄድ ስፔሲፊካሊ የተነሳ ወይም በቀጥታ የተነሳው የፕሪቶሪያ ስምምነት ከተፈጸመ በኋላ የአማራ ህዝብ ለምንድን ነው ወደ ሰላም ያልተመለሰው ወይም ደግሞ ሰላም ውስጥ ያልሆነው የሚል ስለሆነ፣ በቀጥታ ከአማራ ህዝብ ጋር አያይዤ የመለስኩኝ እንጂ ጦርነቱ በአንድም በሌላ መልኩ ሙሉ ኢትዮጵያ ውስጥ ነው የተካሄደው። ከዚህ ቀደም በተደጋጋሚ እንደምናገረው ይሄ ጦርነት በሁለት ፖለቲከኞች መካከል የተጀመረ ጦርነት ነው። በህወሀትና በፌዴራሉ መንግስት መካከል የተፈጸመ መጀመሪያ በፖለቲካ ኢንተረስት ወይም በፖለቲካዊ ፍላጎት የመጣ የጦርነት ነው። ግን የጦርነቱ ገፈት ቀማሽ ከሆኑት መካከል ግንባር ቀደሞቹ የትግራይ ህዝብ አለ፣ የአፋር ህዝብ አለ፣ የአማራ ህዝብ አለ። ጂኦግራፊካሊ በቀጥታ እነሱን ስለሚመለከት ማለት ነው። ከዛ በኋላ ግን መከላከያ ሰራዊት ውስጥ ያሉት ከተለያዩ ከሁለቱም ተፋላሚ አካላቶች ጦርነቱ ውስጥ የተሳተፉ ስለሆኑ በአንድም በሌላም መልኩ የጦርነቱ ሰለባ ሆነዋል። ይሄ ምንም የሚካድ ሀቅ የለውም። በዛ ሂደት ውስጥ ደግሞ ሰላማዊ ዜጎች ተገለዋል፣ አልቀዋል፣ ብዙ ሴቶች ተደፍረዋል፣ ብዙ ወንጀል ተፈጽሟል። ያንን አይብልም ግን ይሄ ጦርነት በዚህ መልኩ ከተጠናቀቀ እና ድርድሩ ከመጣ በኋላ ግን የአማራ ህዝብ የራሱ የሆነ ኮዝ አለው። የፌዴራሉ መንግስት ላመጣው ኮዝ ብሎ አይደለም ጦርነቱ ውስጥ የገባው። እነሱ እኮ ፖለቲካ ፍጥጫ ነው ያገባ ያስገባቸው። የፖለቲካ ፍጥጫ ከህዝብ ጋር የሚያገናኘው ጉዳይ የለም። ህዝቡ የራሱ የማንነት ጥያቄ፣ የወሰን ጥያቄዎች ለረጅም ጊዜ ከሰላሳ አመት በላይ የደረሰበት የዘር ማጥፋት ወንጀል ሲታገለው የነበረው በሰላማዊ መንገድ በኋላ በሩ አንኳክቶ መቶበታል። በዛ ጦርነት ውስጥ ቀጥታ በራሱ ኮዝ ተሳትፏል። ያ ሲሆን ያንን ኮዝ ይዞለት ያንን አጀንዳ ይዞለት በድርድሩ ውስጥ ውክልና ማግኘት ነበረበት። ያንን ባለማግኘቱ ምክንያት በፌዴራል መንግስት እንግዲህ ትላንትም ዛሬም ሁሉም ሰው እንግዲህ ተወክለሃል ተወክለሃል እንደሚለው ተወክለሃል ተብሎ ድርድሩ ንግግሩ ተካሄደ። መጨረሻው ግን የሆነው ስላልተወከለና እምነት ስላላገኘበት ችግሩን መሰረታዊ ነገሩ ስላልተፈታ ዛሬም ጦርነት ውስጥ ነው፣ ዛሬም ምልቂት ውስጥ ነው ያለው። እነማን የወክሉት የሚለውን ሀሳብ ግን እኔ እዚህ ጋር ከሌና ከሌ የወክሉት ከሌና ከሌን መርጬ ለት አልሄድም። እርስዎ ጠያቂውም እንዳሉት በህዝብ የተመረጠ የለም ብለዋል አይደለ? ግን ደግሞ በአንድም በሌላ መልኩ ፖለቲካዊ ሂደቱን የሚመሩ በህዝብ ዘንድ አመኔታና ቅቡልነት ያላቸው ለዚህ ህዝብ በሀቀኝነት የሚታገሉ ልጆች አሉት። እነሱን በአንድም በሌላ መልኩ ተወክለው ይሳተፋሉ እንጂ እኔ አሁን እከሌ ድርጅትና እከሌ የሚባል ግለሰብ የአማራን ህዝብ ወክሎ መሳተፍ አለበት ብዬ የምናገርበት መድረክ አይለኝ። አመሰግናለሁ። ምናልባት ከሁለታችሁ እዚህ ላይ መጨመር የሚፈልግ ካለ፣ ሜሮ ነው ያነሳችው ጥያቄ። ሪስፖንድ ማድረግ ይፈልጋለሁ። የማንነት ፖለቲካ ችግር የሚባል የመነሻ ችግር አድርጌ ነው የሚቆጥረው። የማንነት ፖለቲካ አንዳንዴ የጎሳ ፖለቲካ ይባላል፣ አንዳንዴ የትራይባሊስት ይባላል። ማለት ይሄ መስተካከል ያለበት ይመስለኛል። የኔን ኦፒኒዮን ለመስጠት ሰው የማንነት ጥያቄ የሚያነሳው ወይ ደግሞ የማንነት ፖለቲካን የሚያራምደው እንደ ማንነቱ ሲጠቃ ነው። ይሄ በብሄር ብሄረሰቦች ኢትዮጵያ ውስጥ የተጀመረ ሳይሆን ለምሳሌ በዓለም ደረጃ ሴቶች እንደ ሴት ተደራጅተው ይታገላሉ ለመብቶቻቸው። ጥቁሮች እዚህ ሀገር ውስጥ እንደ ጥቁር ተጠቅተናል ብሎ ስትራግል ያደርጋሉ። ጁ ሴክስ የተለያዩ ኮሚኒቲዎች በማንነታቸው ማለት ነው። የዩኒክ የሆነ የኢትዮጵያ ችግር ወይ ደግሞ በኦሮሞ ወይ በሌላ በተጋሩ የመጣ አይነት ፊሎሶፊ፣ ፖለቲካል ፊሎሶፊ አድርገን መቁጠር የተሳሳተ ይመስለኛል። ሁለተኛ የተነሳው ስለ ቅንነት ጥሩ ጥያቄ ነው። እዛ ሀገር ውስጥ ሰው የሚኖረው በውል ነው፣ በሶሻል ኮንትራክት ህዝባዊ ውል ነው። ውል ሲካሄድ ፌር ዲሊንግ አለ፣ ቅንነት ያስፈልጋል። የተለያዩ ፓርቲዎች ህገ መንግስት ማለት ናሽናል ሶሻል ኮንትራክት ማለት ነው። ሀገራዊ ውል ነው። ቅንነት አስፈላጊ ነው። ቅንነት የሚጀምረው ከራሳችን ነው የሚጀምረው። ለምሳሌ ያህል እኔ ስለሌላ ቡድን ማውራት አልፈልግም፣ ግን እችኛው መጥቀስ ግዴታ ነው። የተወሰኑ ወራት በፊት ዲሲ ውስጥ የአማራ ኮንቬንሽን ተብሎ ፕሪዶሚናንትሊ የአማራን ህዝብ ሊወክል የሚችል ኮንቬንሽን ላይ መጨረሻ የሚዋዋሉት ወይ ደግሞ የሚስማሙት የጋላ መንግስት የጋላ ህዝብ እየተባለ፣ ቅንነት ከእንደዚህ አይነት ነገሮች ይጀምራል ብዬ ነው የማስበው። ጣታችን ሌላ ቦታ ከማየት በፊት ከመጥቀስ በፊት እራሳችን መመልከት የችግሩ መነሻ መፍትሄ ሊሆን ይችላል ብዬ ነው የማስበው። አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ሴት ስለማስቀድም እንግዲህ ለሴት ቅድሚያ ሰጣለሁ። ስሜ የውብዳር ይባላል። የመጣሁት ከሜሪላንድ ነው። የምጠይቀው ጥያቄ ለሁላችሁም ነው። ህዝብ ለህዝብ የሚለው ነገር ብዙም ደስ የማይል ነገር ነው ለእኔ አመለካከት ማለት ነው። ምክንያቱም ህዝብ ለህዝብ አልተጠራም። ኦሮሞና አማራው በደንብ መናገር ይችላለሁ። በደንብ ትግሬ ብሔራዊ ሂሳብም እንደዛው። ስለዚህ ህዝቡ የተጣላው ነገር የተቀያየመው ነገር የለም። የተቀያየመው የላይኛው ነው። ግን ይሄን ለማስማማት ከመንግስት ውጭ ቅድም እንዳላችሁት መሆን የሚችል ነገር አይደለም። ምክንያቱም ትልቁን ድርሻ የሚወስደው እሱ ይመስለኛል። እናንተ ወይንም ህዝቡ ይሄ ፖለቲካው ላይ ያለው ከላይ ኢትዮጵያን እንደ ኢትዮጵያዊነቱ ይቀበላል ወይ? ለመስማማት መጀመሪያ ለመስማማት አንድ ነገር ጥላ ያስፈልገናል። መግቢያ በያ ከስሩ የምንስማማበት ሁላችንም ኢትዮጵያን እንደ ኢትዮጵያ ከተቀበልን በኋላ እርስ በርሳችንን እኔና እርሱ፣ እሱና እሷ የሚጣሉትን ነገር ያንን መፍታት ይቻላል። ስለዚህ ሁላችሁ የምትሰባሰቡ ኢትዮጵያ የሚለው ስር ለመስማማት ፍቃደኞች ናችሁ ወይ ነው ይህን ጥያቄ አመሰግናለሁ። አመሰግናለሁ። ወደ ስካይፕ እንግዶቻችን ሊድ አቶ ልደቱ ለዚህ ምላሽ ይስጡልን። አዎ ቅድም የመጀመሪያው ሮማን ያቀረበችውን አያይዤ ባየው ተያይ ስለሚመስለኝ ነው። አንደኛ መንግስትን ልናወጣ አንችል። አሁን በስልጣን ላይ ያለው መንግስት ህዝብ ተርቦ ዳቦ አጥቶ እየሞተ በአለም እየዞረ ድሮን የሚገዛ ጦርነት ይቁም የሚሉ ዜጎችን እያሳደበ የሚያስር መንግስት ነው። እንዲህ ያለ መንግስት ባለበት ሁኔታ ችግሩን ከሱ ውጭ አድርጎ ማየት የሚቻል አይመስለኝም። ግን ሌላ ያነሳ ጉዳይ በጣም ጥሩ ጥያቄ ነው። እውነት ነው። የኢትዮጵያ የፖለቲካ ኃይሎች ቅንነት ስለሌለን ነው ይሄን ሁሉ ችግር በህዝባችን ላይ ያ እንግዲህ ቅንነት ሰው እንደጨው ድርጅት እንደጨው አይቀምጥም። በምንድን ነው የሚረጋገጠው? እኔ ቅንነት መረጋገጥ ያለብን የመጀመሪያው ሁላችንም የችግሩ አካል ነን ብለን ስናምን፣ ሁለተኛ ችግሩ ሊፈታ የሚችለው በውይይትና በድርድር ብቻ ነው፣ በጦርነት በግጭት አይፈታም ስናምን ነው። ሶስተኛ ለድርድርና ለውይይት ስንቀርብ ለማሸነፍ ብቻ ሳይሆን ለመሸነፍ፣ ለሰጥቶ መቀበል ፖለቲካ ዝግጁ ስንሆን። በዚህ ደረጃ ዝግጁ ስላልሆን ነው ህዝባችንን ለእንዲህ አይነት መከራ የዳረግ ነው። ስለዚህ ይሄን ታሳቢ ማድረግ የሚያስፈልግ ይመስለኛል። ሌላው አሁን እህት ያነሳሽው ነገር ትልቅ ችግር ነው፣ ኢትዮጵያ ውስጥ። እኔ ቅድም ወንድሜ ዶክተር ሄኖክ ባለው ብዙም አልስማማም። ልዩ የሚያደርገው ሁኔታ አለ። የኢትዮጵያ ሁኔታ መሰረታዊ ችግራችን ከጽንፈኝነት ፖለቲካ ከብሔርተኝነት ፖለቲካ እና ከጠንካራ አመራር እጦት የመጣ ችግር። ይሄ ችግር ደግሞ በዋናነት የመጣው ሕገ መንግስቱ ውስጥ ልዩነትን መሰረት ያደረጉ መዋቅራዊ ድንጋጌዎች በመኖራቸው እኛና እናንተ የሚል ፖለቲካ የፈጠሩ መሬትን እና የብሔር ማንነትን ያሳፉ አስተሳሰቦች መዋቅራዊ ሆነው በመምጣታቸው ይሄን ጉዳይ በተለየ ሁኔታ ካላየን ቀድሞ የነበሩ ችግሮች አሉ አዋሉ ፣ አሁንም ግን አዲስ የተፈጠሩ ችግሮች አሉ የዛሬ ሰላሳ ሁለት ዓመት ኢህአዴግ ሲመጣ የተፈጠሩ አሉ የዛሬ አምስት ዓመት ደግሞ የዶክተር አብይ አገዛዝ ሲመጣ ደግሞ የተፈጠሩ ሁለተኛ ይሄን ችግር ከለውጥ ሂደቱ መክሸፍ ጋር አያይዘን ማየት አለን ይሄ ችግር ውስጥ የገባ ነው የዛሬ አምስት ዓመት ተኩል መጣ የተባለው ለውጥ ስለከሸፈ ይሄን ያከሸፈው በዋናነት መንግስት ነው አገዛዙ ስለዚህ መዋቅራዊ ከሆኑ ከምንከተላቸው ፖሊሲዎች ህግጋት ካለን የፌዴራል አደረጃጀት አከላለን ጋር ችግሩን አያይዘን ማናይ ከሆነ ዘላቂ መፍትሄ ልናመጣ አንችልም። አመሰግናለሁ። አቶ ልደቱ፣ ምናልባት አቶ ጌታቸው እዚህ መድረኩ ላይ ካሉ እንግዶቻችን እዚህ ላይ የሚጨምሩት ነገር ካለ። አመሰግናለሁ። የመጨረሻው ጥያቄው እንዳቀረቡት እኔ እንደሚመስለኝ ቅድመ ሁነቶች መቅረብ የለባቸውም። በመጀመሪያ ደረጃ የህብረተሰቡ ችግሮች ማየት ያለብን በዛ በኩል የሚነሳው ችግር ለምንድን ነው ችግሩ እያነሳ ያለው ብሎ የማድመጥ አቅም ፍላጎቱ ሲኖረን ነው ችግሮች ሊፈቱ የሚችሉት ብያምናለሁኝ። በዋናነት ከትራንዚሽናል ጀስቲስ ጋር ተያይዞ አንድ የተነሳ ጥያቄ ነበረ። ለዚህ ሁሉ መሰረታዊ መፍትሄ ነው ብዬም ስለማምን ነው። ባጭሩ ከአቶ ልደተ ጋር ምስማማው አሁን በአጭር ጊዜ የትራንስላንት ጃስቲስ ማረጋገጥ አይቻልም፣ የሽግግር ፍትህ ማረጋገጥ አይቻልም እስማማለሁ። ሆኖም ግን የኢትዮጵያ መንግሥት አሁን እያደረገ ያለው እንደ መንግሥትም ኢትዮጵያ ውስጥ ያሉ የጦርነትም ሆነ ከዛ በታችም ያሉ ግጭቶችም እንዳይፈቱ መሰረታዊ ችግር እየሆነ ያለው ያንን የሽግግር ፍትህ የኢኮኖሚ ችግሮች እንደ መፍትያ መንገድ እያቀረበው ስለሆነና የዓለም አቀፍ ማህበረሰቡ ደግሞ ያንን ፖሊሲን አይተው ችግሩን እንዲፈቱለት እንደ አንድ ዶክመንት እየተጠቀበት ስለሆነ ወደፊትም ትራንስሽናል ጀስቲስ የሚረጋገጥ ነው ብሎ ማለት አይቻልም። ምካቱ ቅንነት የለውም ፍላጎትም ስለሌለው መንግስት። ከዛ ጋር ተያይዞ ደግሞ የኤርትራ መንግስት ኢንቮልቭመንት ወይም የኤርትራ ሀይሎች ኢንቮልቭመንት አለ ተሳትፎ ማለት በጦርነቱ እስካሁን የኤርትራ መንግስትም ደፍሮ ከያዛቸው የኢትዮጵያ ቦታዎች እንዲወጡ እንዲወጣ አልጠየቀም መንግስት በግልጽ ማለት ነው። እንደምናየው የኤርትራ ኃይሎችም የሚሉት እሱን ነው። ስለዚህ ዘርፈ ብዙ የሆኑ ችግሮቹ በዋናነት የሚያያዙት አሁንም ቢሆን ከመንግስት ጋራ ነው። ስልጣኑ ይዞ ካለ ሀይል ጋር ነው እና እሱን ማየት ነው የሚጠበቅብን። እሺ፣ ለሌላ ጥያቄ ወደዚህ ልመለስ። ቅድም ጀምሮ እዛቸውን ሲያወጡ ስለነበረ ከኋላ በሚቀጥለው ይሰማል። አመሰግናለሁ። ኤርሚያስ እባላለሁ። ትንሽ ራቅ ካለ ቦታን የመጣሁት ከኒውዮርክ ኤሪያ ይህንን ዝግጅት ስላዘጋጃችሁ በጣም አመሰግናለሁ። ለሁሉም ይመለከታል ጥያቄ በተለይ ደግሞ ይህንን ፕሮግራም ለሚሰሙ ምንድን ነው ድርድር ሲባል የሁለትዮሽ እውቅና ያስፈልጋል። ሬኮግኒሽን ኦፍ ሚቹዋል ሬኮግኒሽን ያስፈልጋል። እና ብዙ ጊዜ እኛ ሊሂቃን የሚባሉ ወይም በፖለቲካ ላይ የሚሳተፉ ሰዎች ስሰማ ግን መንግስትን የማጥላላት እና ተጠያቂ የማድረግ መንፈስ አለ እና በዚህ ደረጃ ደግሞ ከተሄደ መንግስት እንግዲህ ህዝቡ በታሪክ ከመንግስት ጋር ያለው ቁርኝት በጣም የተወሳሰበ ነው። ነሰሰር ስልጣን ላይ ያለውን ማምለክ ሳይሆን መንግስት በጣም ሬኮግናይዝ ማድረግ ይፈልጋል። ይህ ቃኑ ግን ብዙ ጊዜ ተጠያቂ ለማድረግ ይሞክራል እና ሁለቱንም ለማጣጣም እንዴት ይቻላል? እርግጥ ነው ውክልና ያለው መንግስት የለም። የባንክና የታንክ ውክልና ሊኖሩ ይችላል። የህዝብ ውክልና ላይኖሩ ይችላል። በታሪክም የመጣንበት መንገድ እንደዛ ነው። ግን እንደዛም ሆኖ የሚደራደሩ ወይ ከመንግስት ጋር ሊደራደሩ የሚችሉ ሀይሎች እንግዲህ በራሳቸው ፍቃድ ውክልናለን እያሉ ነው የሚንቀሳቀሱት። ግን እንደው ለመደራደር ሲሞክሩ መንግስትን ሬኮግናይዝ ማድረግ ሲገባ ለምንድን ነው በማጥላላትና ሁሉ ሁሉንም ምክንያት እንግዲህ ከህዝብ የተፈጠረ ነውና ያንን ለማድረግ ለምንድን ነው ማንሞክረው? አመሰግናለሁ። ለዚህ ጥያቄ ወደ ስካይፕ ልሂድና አቶ ኢሳያስ ሀይለማርያም ለዚህ ምላሽ ይስጡልን። አመሰግናለሁ። በመጀመሪያ ቤታችን ቢሮ ነው ያነሳ በጣም ተገኝ ትልቁ ችግር የማንነት ፖለቲካ የሚለው ላይ አለስማማም። ምክንያቱም የትግራይ ለምሳሌ ከመጠበት ከትግራይ ህዝብ ብነሳ የትግራይ የተወረረው እጀት የደፈሩት ህብረቱ የተወረረው ማንነቱ የተዋረደው ማንነቱ ነው። ማንነቱ ከሞተ በኋላ እንደዋደር ደግሞ ሲሆን ማንነቱን ክዶ መሆን የለበት። ማንነቱ እውቅና መሰጠት አለበት፣ ጊዜ ላይ ግልጽ መሆን አለበት። እንግዲህ ትልቁ የመሰረታዊ ኢትዮጵያ ችግር የሚመስለኝ ከአገረ መስረት ምስረታ ጀምሮ ከስቴት ፎርሜሽን ያላለቀ የአገረ መስረት መስረታ ሂደት ያለበት ሀገር ስለሆነ ነው ብዬ አምናለሁ። ብዙ ጊዜ ስቴት ፎርሜሽን ወይ የአገር ምስረታ የጨረሱ ሀገሮች ላይ የብሔር ጥያቄ፣ የመሬት ጥያቄ፣ የድንበር ግጭት፣ የማንነት ማስመለስ የሚባሉ ጥያቄዎች የሉ። ስለዚህ ይሄ የሚያሳየው ኢትዮጵያ ተሰርታ አላለቀችው ሊያከራክር ይችላል ግን ትልቁ መሰረታዊ ችግር ስሩ ብየን ማም ነው። ይህን ካልኩ ዘንድ በመካከል እንግዲህ ምንድን ነው ይህን ችግር ለመፍታት ምን ምን መደረግ አለበት የሚለው ላይ ለምሳሌ በመካከል ህዝብ ለህዝብ ንግግር፣ ቅድም ለማንሳት ሞክሬ ነበር። ቅንነት ያለው የህዝብ ለህዝብ ውይይት በጣም ወሳኝ ነው። ይህን ያልተፈታ ያደረ የፖለቲካ ችግር ችግርን ለመፍታት የምንጠቀምበት መንገድ መቀየር አለበት። ሁሉን ያሳተፍመን አለበት። ህዝብ አልተጣላም የሚል ጥያቄ መጥቶ ነበር ቅድም ከእህታችን ይወብዳር አይ ቲንክ ስህተት ነው። እውነት መናገር ጥሩ ነው። እንግዲህ ሰላም እንዲመጣ ሪኮግናይዝ መደራረግ እውቅና መሰጣጠት እውነቱን መቀበል ይግድ ይላል። ትስ ፋይንዲንግ ወይ እውነት መፈለግ ግድ ነው። ህዝብ ህዝብ መንግስትን ተቀባይነት በሚለው ላይ ወዳነሱትን ጥያቄ እንዲመልሱኝ ሰዓቱ ከማለቆ በፊት መንግስትን እንደ መንግስት መቀበል የሚል ጥያቄ ያነሱትንም አያይዘው ኤርሚያስ ያነሳ መልሰዋለሁ። ስለዚህ ህዝብ ለህዝብ አቅጣላ የሚያለችው ትክክል አይደለም። ወደ ህዝባዊ ትግል ተቀይሯል። ትግራይም ላይ አሁን በአማራም ላይ ህዝባዊ ትግል ነው። በመቶ ሺህ የሚቆጠር የአማራ የትግራይ ተወላጅ ከየቀበሌው ከየወረዳው የተሳተፈበት ጦርነት ስለሆነ የህዝብ ትግል ነበር። ከህዝብ ከጫፍ እስከ ጫፍ ህዝብ ታገልበት ነው። ስለዚህ ፖለቲከኞች ብቻ ሳይሆኑ ህዝቡም ተዋግተዋል። ህዝቡም አልተስማማም። ጥላቻም አለ። ለምሳሌ በትግራይ ህዝብ ላይ የቀንጅብ ጸጉረ ልውጥ፣ ካንሰር፣ ጁንታ፣ ይናጡት ነጋሽ፣ ይሄ ሁሉ ስም አራት ኪሎ ጀመረ መጀመሪያ፣ ከዛ ወደ ህዝቡ ወርዶ ሲያስተጋርቡት ነበር። እያንዳንዱ የትግራይ ተወላጅ እንደዚህ እየተባለ ተሳቆ በተወለደበትና ባደገበት ሀገር ላይ አንገቱን ደፍቶ እንዴት ተደርጓል። ይህንን እውቅና ሳንስ ወደ ሰላም መግባት አይቻልም። ወደ ሰላም ለመግባት መጀመሪያ ሪኮግናይዝ መደረግ ያስፈልጋል። እንግዲህ ሁለት አይነት ሰላም አለ ፖዚቲቭ እና ኔጌቲቭ የሚሉት ሰላም አለ። በነጮቹ ቤት በሳይንስ ትንሳኔ ፖዚቲቭ ፒስ የሚባለው እውነተኛ የሆነ ተጠያቂነት ያለበት ጥቃት የደረሰባቸውን ቪክቲም ሴንተር የሆነ ፍትህ ስራ ሲኖር ነው። ኔጌቲቭ የሚባለው ጥይት ቁሞ ጥይት ሳይኖር ግን ችግር ሳይፈታ ልክ አሁን ለምሳሌ ትግራይም አማራም ሰው እያለቀ ሰው እየሞተ ነው። በጦርነት በረሃብ ይሄ ሁሉ ነገር እየሆነ ተሽፋፍኖ ሰላም ያለ ለማስመሰል ያ ነው ኔጌቲቭ ፒስ። ወይ መንግስት መንግስት ለምን ችግር ለመፍታት ነው። እንደ እድል ሆኖ ግን ኢትዮጵያ ውስጥ ችግር የሚፈታ ሳይሆን ችግር የሚፈጠር መሪና ያለው አሁን ትግራይን መቀለን በሻሻ አስመሰልናት ብሎ በኩራት የሚናገር መቀለ እድገት አቁማ በሻሻ ብትደርስባት ችግር አልነበረው። የክፋቱ ብዛት መሪ የሆነ ሰው መቀሌን አፍርሶ መቀለን አፍርሶ በሻሻ ላይ እኩል በማድረጉ በኩራት የሚናገር መሪ ነው ያለው። እንደዚህ አይነቶች መሪ ለምንድነው ታዲያ የማናገራቸው? መጠየቅ አለባቸው። ኃላፊነታቸው ከፍ ያለ ነው። ይህ ይሄ ከሆነ ሁሉም ጎንዮሽ የሚሆን ከመንግስት ጋር የሚደረግ ንግግር ሰላም ለመፍታት መጀመሪያ እውቅና መሰጠት ያስፈልጋል። ፍትህ የሚመጣው ሰላም እንዲመጣ መንፈልግ ከሆነ መጀመሪያ ተጠያቂነት ነፃ ሁሉንም በሳተፈ መልኩ የሚካሄድ የፍትህ ስርዓት መኖር አለበት። አመሰግናለሁ። በጣም አመሰግናለሁ። አቶ ኢሳያስ በነገራችን ላይ ከኒውዮርክ ድረስ ይህንን ለመሳተፍ ስለመጡ እጅግ አድርገን እናመሰግናለን። ሌላ እድል ልቀበል። እርስ ለተሰጠ እድል በጣም አመሰግናለሁ። ስሜ ኪዳኔ ማውሻ እባላለሁ። የምወክለውም ልሳነ ጉፋን የወልቃይት ጠገዴ ጠለምት ድርጅት ነው። ያለ ጥያቄ ምንድን ነው፣ ፕሬቶሪያ ስምምነት ከአንድ ዓመት በኋላ በሚለው ርዕስ ላይ ያወራን ነው። ውጤታማ አልሆነም። እስካሁን ድረስ ያሉትን ድክመቶችም አይተናል። ሊሰራሉ የተባሉት ነገሮችም በተግባር ላይ አልዋሉም። ለዚህ ሁሉ ችግሮች እኔ ከቀረቡት ሀሳቦች ቅንነት መሳተፍ ከሚለው በበለጠ ማየው የሀሰት ትርክት የሚለው ነው። የሀሰት ትርክት እስካለ ድረስ ተስማምተን ቁጩ ለመናገር አንችልም፣ ማውራትም አንድነትም ወደ አንድ አቅጣጫ መምጣት አንችልም። እና በሀሰት ትርክት ምክንያት እና እሱን ምክንያት በማድረግ አሁን የቀረቡት ጥያቄዎች አሉ። ከትግራይ የተሰደዱ የሚለው አንድ ነጥብ ስምንት ሚሊዮን፣ አንድ ሚሊዮን የሚል ሁለት የተለያዩ ሀሳቦችም ሰምቻለሁ። እነዚህ ነገሮች እውነተኛው ትርክትን የሚያጣራ አካል ተፈጥሮ ይሄ ነው ትክክል የተሰደዱ ሰዎች ካሉም ከዛ በፊት ምን ነበረ? አርባ ዓመት በፊት እኮ ከትግራይ መጥተው የወልቃይትን ሕዝብ አባረው ገድለው እስር ቤት አስገብተው ደረሱት ማለት ነው እና ይህንን ነገር አጣርቶ የሚያቀርብ አካል እስካልተፈጠረ ድረስ መሰረታዊ የሆኑ መፍትሄዎችም አይኖሩም። በቅርቡ በኮንግረስ በነበረው ሂሪንግ ላይ ሚስተር ሸርማን ምንድነው የጠየቁት? ሬፈረንደም ኢስ ፎኒ ከትግራይ ብቻ ነው ወይ የተጀመረው? በፊትስ ኤትኒክ ክሊንዚንግ የተፈጸመበት አካል አለ። እና ሀሳቦን ተቀብለናል። ምናልባት ለእዚህ ምላሽ አስተያየት መስጠት ምናልባት ከአቶ ጌታቸው ልጀመር። አቶ ጌታቸው፣ አመሰግናለሁ። በጣም በኢትዮጵያን ፖለቲካል ዲስኮርስ አሁን በቅርቡ ማለት ነው የምዕራብ ትግራይን ኬዝ ሲነሳ ከመካድ ሳይሆን ከማመን ነው መጀመሪያ ያለብን። እዛ የደረሰውን ችግር ሌላው የኢትዮጵያ አካባቢ እንዳይደርስ ለማከላከል ስለሚያስችለን ማለት ነው። ይህንን የሚለው የተለያዩ የዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅቶች፣ የአሜሪካን መንግስት ኢንክሉዲንግ እስካሁን ድረስ እዛው አካባቢ ተቆጣጥረውት ያሉት ኃይሎች ጭምር ምን እንደፈጸሙ ያውቁታል በደንብ። እዛው አካባቢ ኢትኒክ ክሌንዚንግ ሲባል ዝም ብሎ ስሙ ስለተመቸ ለማንሳት ነገሩን ለመናገር ፍላጎት ስላለን አይደለም። ከዛው አካባቢ ተፈናቅለው በተለያዩ የትግራይ ዞኖች ተጠልለው ያሉ ዜጎች ከቀን እስከ ቀን በሀያ አንደኛው ክፍለ ዘመን የደረሰውን ችግር ዳኪመንትን በሆነ መልኩ ይዘውታል። ኦፍኮርስ ኢትዮጵያ ውስጥ የተለያዩ ችግሮች ደርሰዋል። ካሁን በፊትም ሌላ ችግር ከነበረ ያንን ችግር እያነሳን አሁን ያለውን ችግር ለማሳነስ ለማጥላላት አይደለም አላማውም። ግን የምዕራብ ትግራይን ችግር በምናነሳበት ጊዜ መሰረታዊ የሆነ ኤትኒክ ክሌንዚንግ ተፈጽመዋል። አሁንም ቢሆን እነዛ ኃይሎች ተቆጣጥረውት ወደ አንድ ሚሊዮን የሚጠጉ ሰዎች ወደ መኖሪያ ቀያቸው እንዳይመለሱ ችግር ውስጥ ነው ያሉት። በተለያዩ የትግራይ ኃይሎች ብቻ አይደለም ወይም በትግራይ መንግስት አይደለም ይሄን ነገር የተረጋገጠው ከዛ ፊት በነበሩ ወይም የአሜሪካን መንግስት የሰጠው መግለጫ አለ። የአምነስቲ ኢንተርናሽናልም ወይም ሂውማን ራይትስ ዎች የምንላቸውም አሁን ብዙ ነገሮች ሊነሱ ይችላሉ። መሰረታዊ የሆነ ግን ከዛ አካባቢ የተፈናቀሉ ሰዎች የሚሰጡት ማስረጃ ደግሞ አለ። አመሰግናለሁ። ለማለት የፈለኩት አሁን ትልቅ ችግር ስለሆነ መካዱ ራሱ ስሰማ አንዳንድ ጊዜ ስለሚያመኝ ነው። ከዛ አካባቢ በጦርነቱ ጊዜ ብዙ መረጃዎች ይቀበል ነበረ። ምናልባት በአንድ ደቂቃ ውስጥ ለዚህ የሚሰጡት ምላሽ ቅድምም ሲነሳ ስለነበር አቶ ኢሳያስ ዶክተር ኢሳያስ አቶ ኢሳያስ ሲያነሱት የነበረው ከዚህ በፊት እኔ ሌላ ቦታ የተናገርኩትን ነው። አንድ ወልቃይት ላይ ያለ አማራ በማንነቱ ምክንያት ቋንቋውን እንዳይናገር ማንነቱ እንዳይናገር ተደርጎ ጨፍጨፋ ሲፈጸምበት፣ ዘር ማጥፋት ሲፈጸምበት ስለነበር ራሱን እንኳን መግለጽ የማይችል ክልከላ ስለነበረበት እኔ አማራ ነኝ ብሎ በትግርኛ ቋንቋ ነው የሚናገረው፣ በአማርኛ እንዳይናገር ተከልክሎ ስለነበረ ብዬ ያቀረብኩት ሌላ ቦታ ላይ የነበረን ነገር ኮት ስላደረጉት አድረስ ማድረግም ስላለብኝ ነው። የማንነት ጥቃቱ የዘር ማጥፋት ወንጀሉ ትላንትና የተጀመረ አይደለም። ያኛውን ይሄኛውን ለመናገር ከዚህ ቀደም የተፈጸመው መካዳ አያስፈልግም። ይሄኛውን ደግሞ ለማሳነስ ከዚህ ቀደም የተፈጸመው መካካዳ አያስፈልግም። የተፈጸሙ ወንጀሎች ፍትህ እስካላገኙ ድረስ ለውጥ እስካልመጣበት ድረስ በአግባቡ እስካልተመለሰ ድረስ ሁልጊዜም ሌላ ወንጀሎችን እያስከተሉ ነው የሚሄዱት። አሁንም የተፈናቃይ ጉዳይ ቢነሳ፣ የማንነት ጉዳይ ቢነሳ በገለልተኛ አጣሪ ተጣርቶ መፍትሄ እስካልተሰጠው ድረስ ቁጥሮችን፣ ወንጀሎችን የመዘዝን አጀንዳ ብናደርጋቸው እዚህ ጋር የሚያመጣው ትርጉም የለም። ስለዚህ የወልቃይትን ጉዳይ ስፔሲፊካሊ ካነሳን ትላንትና የዛሬ አምስት ዓመት በነበረው ጉዳይ መንግስት በመጣው ጉዳይ ወይ የዛሬ ሁለት ዓመት በነበረው ጦርነት ወይ በፕሪቶሪያ ስምነት አይደለም የምናወራው። ከአርባ ዓመት በፊት ጀምሮ በማንነታቸው ምክንያት ዘር ማጥፋት ወንጀል ሲፈጸምባቸው የነበሩ አማራዎች አሉ። እነዚህ ሰዎች ከቀያቸው ተፈናቅለዋል፣ ተገለዋል፣ ቋንቋቸውን እንዳይናገሩ ማንነታቸውን እንዳይኖሩ ተደርገዋል። ስለዚህ ያ ፍትህ ሳያገኝ ያ ሰላም ሳያገኝ ያ በሕግ ተረጋግጦ በሰነድ ተቀምጦ አሁንም ያንን ችግራችሁን በዛ ሰነድ ትፈታላችሁ ተብሎ ነው ፕሪቶሪያ ላይ የተተወው። ስለዚህ አሁን ያችን ሰበዝመዘን እዚህ ጋር ብንነጋገረው የምናመጣው ለውጥ ያለ ብዬ አላምንም። መሆንም ካለበት ችግሩን መሰረታዊ በሆነ መልኩ በሚፈታ አግባብ ነው የሚሄድ ያለበት ብዬ ነው። እንግዲህ ዝግጅታችንን እያጠናቀቅን ስለሆነ ለመዝጊያ የሚሆን ሀሳብ እንዲሰጡን ወደ ዶክተር ሄኖክ አብሮው እንዲመልስልዎት ምናልባት ሀያ ሰከንድ ልስጦትና ጥያቄውን በጥያቄ መልክ ቀጥታ ይናገሩልኝ። ሀያ ሰከንድ ነው የሰጠሁት። ዛሬ መስገና ለመሰግናቸው ወዳር እንደገና ስሜ በቻክ ነው ግን እኔ ቅድም የጠየቁት ያኬ ሰዎች የሚፈለጉ በተለይ የኦሮሞ ወንድሞቼ፣ እኔ ግን ታርጌት ኦሮሞ አይደለም። ግን ኦነክሽን የሚታገለው ለኦሮሚያ ህዝብ ከሆነ ከጋምቤላ ለቆ ይውጣ። ጋምቤላ ላይ የሚፈጸመትን ወንጀሎች በሙሉ ወንጀል፣ ምክንያቱም ሰው መደፈር መውሰድ ትክክል አይደለም። ይህ ነው እኔ የፈለኩት። ግን አምኖ ታርጌት ኦሮሞስ እሺ አመሰግናለሁ። በነገራችን ላይ ቅድምም እንዳልኩት በመንግስትም ሆነ በሌሎች እዚህ ባልተወከሉ አካላት ላይ የሚነሱ ሀሳቦች ምላሽ ካሉ እናስተናግዳለን። አሁን የሚሏቸው ወገኖችም እዚህ አልተወከሉም። አጠቃላይ ተነሱትን ሀሳቦች እንዲያጠቃልሉልን ለዶክተር ሄኖክ ዕድሉ ይሰጣል። አመሰግናለሁ። እንደ አንድ ኦሮሞ ሰው ይሄንን መመለስ አለብኝ። ኦነግ ሸኔ ብሎ ራሱን የሚጠራ የኦሮሞ ታጋይ ቡድን የለም፣ በነገራችን ላይ ፎር ዘ ሬኮርድ የኦሮሞ ለኦሮሞ ህዝብ የሚታገል ኦኤልኤ ና ኦኤልፍ አለ ወይ ደግሞ ኦነግ አለ። ይሄ ፎር ዘ ረከርድ መቀመጥ አለበት። ሁለተኛ ይሄ የኦብዳ ቅድሞ ያነሳቸው ስለ ኢትዮጵያዊነት፣ ኢትዮጵያዊነት የሚባል ዋናው ችግር ኢትዮጵያዊነት ለተለያዩ ቡድንና ሰዎች የተለያየ ነገር ነው። ለምሳሌ እኔ ኢትዮጵያዊ መሆን የማልፈልግበትን አንድ ምክንያት ልንገርሽ። አንድ ሚሊየን ሌሎች የኢትዮጵያ ወንድሞችን የምትግል ኢትዮጵያ ለኢትዮጵያዊነት ብላ የዛ አካል መሆን አልፈልግም እንዳንድ ዜጋ ማለት ነው የአንድ ሚሊዮን ትግራይ ወይ ከአማራም ከተለያዩ ሀገር ኢትዮጵያን ለማስቀጠል ተብሎ ከጎረቤት ሀገር ጋብዞ የራሱን ዜጋ የሚገል የኢትዮጵያዊነትን ፊሎሶፊ የዛ አካል መሆን ወይ ደግሞ የዛ አይነት ኢትዮጵያዊነት አልፈልግልም። ለምሳሌ ነው። እርግጠኛ ነኝ ብቻ አይደለም ብዙ ሰዎች እንደዛ ናቸው። ስለዚህ ኢትዮጵያዊነት ጥላ ስር እንሰባስብ ሲባል ኢትዮጵያዊነት ሚኒንጉ እና ፍቺው ብዙ ድርድርና ብዙ ክርክር የሚያስፈልግ ነው። ይሄ ደግሞ የሚመጣው የጎሳ ፖለቲካ ያመጣውን የ1991 ተብሎ የሚወራው እስቲ ኢትዮጵያን ከ991 በኋላ እስቲ እንመልከት። ምን ነበረች ኢትዮጵያ? ሰላማዊ ነበረች። በደርግ ጊዜ፣ በኃይለ ሥላሴ ጊዜ፣ በምንልክ ጊዜ ያ ችግሮች እየተንከባለሉ የመጡና የደረሱ አይደሉም ወይ? ስለዚህ ሆሊስቲክ አንደርስታንዲንግ ያስፈልጋል። አንድ እሱ ነው። ሌላ ማዕዛም የምታነሳው ፖይንት ዘር ተኮር አማራ ላይ ያነጣጠረ ለ40 ዓመት ለአርባ ዓመት ወይ ለሰላሳ ምናምን ዓመት የነበሩ ናሬቲቮች አሉ ይሄኛውን ሪስፖንድ ማድረግ አስፈላጊ ነው እንደኛ የአማራ ህዝብ ኦሮሚያ ክልል ውስጥ ለብዙ ዓመት ኖሮ ኑሮን መስርተዋል ለምን ላለፉት አምስት ዓመታት ብቻ የአማራ ወንድሞች ወይ እህቶቻችን ኦሮሚያ ውስጥ እንደተጠቁ ተደርጎ የሚወራው ግድያው የበዛበት ላለፉት አምስት ዓመታት ብቻ ለምን ሆነ አምስት ዓመት ውስጥ ነው የአማራ ህዝብ ኦሮሚያ ውስጥ መኖር የጀመረው ብዙ አመታት አስቆጥረዋል። እዛ ኖረዋል ተዋልዶ እዛ ውስጥ የፖለቲካል ቁማር እዛ ላይ የሚጫወቱት ላይ ትተን እሱን ኢንቨስቲጌት ማድረግ ትተን የኦሮሞ ህዝብ አማራ ህዝብን ላይ እንዳነጣጠረ አድርጎ የሚቀርቡ ናሬቲቮች መስተካከል አለባቸው ብዬ አስባለሁ። በጣም ነው የማመሰግነው። በዚህ ሀሳብ ውይይታችንን እናጠናቀቃለን። በድጋሚ ሁላችሁም ለሰጣችሁን ሀሳብ አመሰግናለሁ። በእርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሀሳቦችን ደግሞ አጠቃለን በሌላ ተከታታይና በመደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ሀይለማርያም ና ረዳት ፕሮፌሰር ጉባኤ ጉንዳርታን እንዲሁም ደግሞ እዚሁ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ፣ ማዕዛ መሐመድና ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ እጅግ አድርጌ ያመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም አሁን ከአንድ ሰዓት በላይ ከአንድ ሰዓት ተኩል በላይ ለሆነ ጊዜ እዚህ ቆይታችሁ ሀሳባችሁንም በመስጠት ጥያቄን በመጠየቅ ስለተሳተፋችሁ ሁላችሁንም አመሰግናለሁ። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም። በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ ልዩ ዝግጅት እዚህ ላይ ይጠናቀቃል። መልካም ጊዜ ተመልካቾቻችንና አድማጮቻችን ስት የተከታተላችሁት ያላችሁት በ19፣ በ25፣ በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ ሲተላለፍላቸው የቆዩ የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የተከታተላችሁትም የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ ያዘጋጀውን የአንድ ሰዓት ተኩል የቴሌቪዥን ውይይት የክፍል ሁለት ዝግጅታችን ነው። በውይይቱ በኢትዮጵያ መንግስትና በውሃት መካከል ጥቅምት 23 ከ2015 ዓ ም በደቡብ አፍሪካ ፕሪቶሪያ ላይ የተፈረመውን ግጭትን በዘላቂነት የማስቆም የሰላም ስምምነት አፈጻጽም በመደረጃ ላይ ይገኛል በሚሉና ሌሎች ጉዳዮችም ስትከታተሉት እንደነበረው የተነሱበት ነበር። የውይይቱን ሙሉ ዝግጅት በድጋሚ ለመመልከት ከፈለጋችሁ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ላይ የምታገኙት ይሆናል። በዝግጅታችን ላይ ያላችሁን አስተያየት የአሜሪካ ድምፅ መልእክት መቀበያዎችና ኢሜሎችን ልትከታተሉበት ወይም በዛ ልታስተላልፉልን ወይም ልታስቀምጡልን ትችላላችሁ። በ22 በ25ና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርል 57 ዲግስ ዌስት ላይ ስተላልፍላችሁ የነበረው የዛሬ አርብ የታህሳስ አምስት የምሽቱ ዝግጅታችን ይህን ይመስል ነበር። ፕሮግራም በማቀናበር አብራን የነበረችው ብርሃን አይሉ ነበረች። ዋና አዘጋጅ ጽዮን ግርማናት ፕሮግራሞችን በማሰናዳት አብረን ከሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸውት አስማማየ ነው ነበርኩኝ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት።